ቢና፣ ቪኦኤ ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባበሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ከመስታወት አራጋው ጋር አብረናችሁ ለ30 ደቂቃዎች ጫፍ እንደርሳለን። ሰላም፣ እንደምን አመሻችሁ። ከንግግርና ቃል ከመግባት ባለፈ ተግባራዊ ስራ እያከናወኑ መሆኑን የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ በአማራ ክልል ባደረጉት ጉብኝት አስታወቁ። ንግግር አሳምሮ ወይ አሳምሮ ተግባር የለውም ብሎ የሚያስቡ አትሳሳቱ። ጠዋት የምንናገረው ማታ የጻፍን ጠዋት ደግሞ በጣም ብዙ ተግባር እየፈጸመ ነው። ለምሳሌ ለአባ መልስ እንዲሆን የሃይማኖት መሪዎች ከአስተባባችሁ ዘመን ስጥጮ የነበሩትን ፈተናል ተግባር ነው። የመድረኩና የኦፌኮ ዶክተር መረራ ጉዲና በኢትዮጵያ አሁንም የጸጥታ ኃይሎች ዜጎችን መግደላቸውን አላቆሙም ይላሉ። አዲሱ ጠቅላይ ሚኒስትር ስልጣን ከያዘ በኋላ ስንት ሰው ሞተ? አንድ ሁለት ሶስት እያሉ መቁጠር ጀምሯል። በተለይ ሐረር ላይ ለምሳሌ ሶስት ወታደሮች፣ አንድ እርጉዝ ሴት መግደላቸው ትናንትም ከሐረር የመጡ ሰዎችን አጋጥሞኝ ነበር። ያደናግጣል፣ ይዘገንናል። በዛሬው እለት በአምቦ ከተማ የሚገኙ የአንደኛ ደረጃና የሁለተኛ ደረጃ መሰናዶ ትምህርት ቤት ተማሪዎች አስቸኳይ ጊዜ አዋጁ እንዲነሳና የታሰሩ ተማሪዎች እንዲፈቱ በተቃውሞ ሰልፍ መጠየቃቸውን ለአሜሪካ ድምጽ ገልጸዋል። ጥያቄዎቹ ብዙ ናቸው። መጀመሪያ ቺ በክላስ ተማሪዎቻችን ይፈቱ ልን አሉ። ሁለተኛ ኮማንድ ፖስቱ ይነሳልን አሉ። በተጨማሪ ሞ የታሰሩ የኦሮሞ እስረኞች ፖለቲካ እስረኞች ይፈቱልን ነው። ሁሉንም ከዝግጅታችን ታገኛላችሁ። ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ አብራችሁን ካድማስ ተሻገሩ። ዜና እናስቀድም። የተባበሩት መንግሥታት ድርጅት የሰብአዊ መብቶች ጉዳዮች ከፍተኛ ኮሚሽነር ዘይድ ራአድ አልሁሴን በኢትዮጵያ የሰብአዊ መብቶች አያያዝ ጉዳዮች ላይ ከመንግሥት ባለሥልጣናትና ከተቃዋሚ መሪዎች ጋር ለመነጋገር ኢትዮጵያ ይገኛሉ። ከፍተኛ ኮሚሽነሩ ወደ ኢትዮጵያ የተጓዙት በኢትዮጵያ መንግሥት ግብዣ መሆኑን መስሪያ ቤታቸው ባወጣው መግለጫ አስታውቋል። ሚስተር ራአድ አልሁሴን ከጠቅላይ ሚኒስትር አብይ አህመድ፣ ከፓርላማው አፈ ጉባኤ፣ ከኢትዮጵያ የሰብአዊ መብት ኮሚሽን ኮሚሽነር እንዲሁም በቅርቡ ከእስር ከተፈቱ የመንግስቱ ተቺዎችና ሌሎችም ጋር እንደሚገናኙ ታውቋል። ከፍተኛ ኮሚሽነር ራአድ አልሁሴን ለአራት ቀናት ጉብኝት በኢትዮጵያ የገቡት ትናንት ሲሆን ነገ ማክሰኞ ከአፍሪካ ህብረትና ከተባበሩት መንግስታት ድርጅት የሰብአዊ መብቶች የከፍተኛ ደረጃ ጥምር ውይይት ላይ እንደሚገኙና ከውይይታቸው በኋላም ከህብረቱ ሊቀመንበር ሙሳ ፋኪ ጋር ሆነው ጋዜጣዊ መግለጫ እንደሚሰጡ ታውቋል። በከፍተኛ ኮሚሽነሩ የጉዞ መርሃግብር መሰረት ነገ ከሰዓት በኋላ በአዲስ አበባ ዩኒቨርሲቲ ውስጥ ተገኝተው ትምህርት እንደሚሰጡም ታውቋል። የዩናይትድ ስቴትስ የአፍሪካ ጉዳዮች የውጭ ጉዳይ ዋና ምክትል ረዳት ሚስተር አምባሳደር ዶናልድ ያማሞቶ ለሶስት ቀናት የስራ ጉብኝት ኤርትራ ገብተዋል። ረዳት ሚኒስትሩ አስመራ የገቡት ትላንት ሲሆን በሁለቱ ሀገሮች መካከል ባሉ ግንኙነቶች ላይ ከመንግስቱ ከፍተኛ ባለስልጣናት ጋር እንደሚነጋገሩ ና አስመራ ከሚገኙ የዲፕሎማሲ ማህበረሰብ አባላት ጋር እንደሚገናኙም ተገልጿል። አምባሳደር ያማሞቶ የአስመራ ጉዟቸውን ከነገ በስቲያ ረቡ ሲያጠናቀቁ ወደ ጅቡቲ ተጉዘው ሀገራቸው ከጅቡቲ ጋር ባሏት የፖለቲካ፣ የምጣኔ ሀብት፣ የእርዳታ ና የጸጥታ ትብብር ግንኙነቶች ላይ በሚመክረው አመታዊ ስብሰባ ላይ የዩናይትድ ስቴትስን ቡድን መርተው እንደሚገኙም ታውቋል። ሚስተር ያማሞቶ የፊታችን አርብ ሚያዝያ 19 2010 ዓ.ም ወደ አዲስ አበባ ተጉዘው ዩናይትድ ስቴትስ ና ኢትዮጵያ ባሏቸው የጋራ ጥቅሞች ና ስጋቶች ላይ ከመንግስቱ ባለስልጣናት ጋር እንደሚመክሩ የውጭ ጉዳይ መስሪ Tetapi tu bawat tau ajar segabat aku mal. ም የፈረንሳይ ፕሬዚዳንት ኢማኑኤል ማክሮ በዩናይትድ ስቴትስ የሶስት ቀናት ሙሉ መንግሥታዊ ጉብኝት ለማድረግ ዛሬ ዋሽንግተን ዲሲ ይገባሉ ተብሎ ይጠበቃል። ማክሮ አሜሪካ ውስጥ በሚቆዩባቸው ቀናት የዩናይትድ ስቴትስ ወታደሮች ከእስላማዊ መንግሥት ቡድን ሽንፈት በኋላም ቢሆን ሶሪያ ውስጥ እንዲሰነብቱ ፕሬዚዳንት ትራምፕን ለማሳመንና የአውሮፓ ሕብረትን ከአሉሚኒየምና ከብረት ታሪፋቸው ውጭ እንዲያደርጉም ለመማለድ እንደሚጥሩ ታውቋል። አድማጮች፣ ለምሽቱ ያሉን ዜናዎች እነዚሁ ናቸው። የጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዞአችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ሄኖክ ሰማ ግዜርና እኔም መስታወት አራጋው አብረን ከድማ ስንሻገር እንላችኋለን። ጋቢና ቪኦኤ ከንግግርና ቃል ከመግባት ባለፈ ተግባራዊ ስራ እያከናወኑ መሆኑን የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ በአማራ ክልል ባደረጉት ጉብኝት አስታወቁ። ጠቅላይ ሚኒስትሩ ከባህር ዳርና ከጎንደር ከተማዎች ነዋሪዎች ተወካዮች ጋር ባደረጉት ውይይት ከወልቃይት የአማራ ማንነት ጋር በተያያዘ ለተነሱ ጥያቄዎች መልስ ሰጥተዋል። እስክንድር ፍሬው ተከታዩን ከአዲስ አበባ አልኳል። ጠቅላይ ሚኒስትር ዶክተር አብይ አህመድ በተከታታይ ቀናት ከጎንደርና ከባህር ዳር ከተማ ነዋሪዎች ተወካዮች ጋር ያደረጉት ውይይት በርከት ያሉ ጥያቄዎች የተነሱበት ነው። ጠቅላይ ሚኒስትሩ የተናገሩትን የገቡትን ቃል ወደ ተግባር እንዲለውጡ ያሳሰቡ ጥያቄዎችም ነበሩ። በባህር ዳሩ ውይይት ላይ አስተያየት የሰጡት የምዕራብ ጎጃም ሀገረ ስብከት ሊቀ ጳጳስ አቡነ አብርሃም አንዱ ናቸው። በነዚህ በአጭር ጊዜ የሹመት ሳምንታትን። ዳር እስከ ዳር ካህነኝና ወጥማኛው ያውቃል ቢባል ቀላጭ እንዲሉ እንደ ካህንነቴ ብዙ ስለምሰማ ተደናቂን ተደናቂነትን አትርፈዋል። በዚህ እግዚአብሔር እናመሰግነው። አደራ የምለው ክቡርነትዎትን መናገር ቀላል፣ ማድረግ ግን ከባድ ነው ማውራት ይቻላል። በአንድ ቀን ሀገርን መገንባት፣ ማልማት ይቻላል በወሬ ደረጃ። መስራት ግን ፈታኝ ነው። ፈታኝ የሚያደርገው ውስብስብ እየሆነ በተለያየ መልኩ የሚቀርበው ጣጣ ነው። ስለዚህ ይህንን ችግር ለመናድ፣ ይህንን ችግር ለማስወገድ እጅግ በተዋቡ አረፍተ ነገሮች የሚወረውሯቸው፣ የሚያስተላልፏቸው ቃላቶች እንደው ዘወትር እንደ መስተዋት ልበል፣ እንደ ግል ማስተዋሻ ከፊት ወት ላይ ሰፍረው ምን ተናግሬ የነበረ፣ የቱን ሰራሁት፣ የትኛው ይቀረኛል የሚል የዘወትር ተግባር እንዲኖርወት በቤተ ክርስቲያን ስም በታላቅ ትትና እገልጽ ለወታለሁ ምክንያቱም ይህንን ዕድል ያገኘሁት ዛሬ ስለሆነ ነገ ብቻዋን ስለማላገኘት አሁኑኑ ልናገር ብዬ ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ ለዚህ አስተያየትና ጥያቄ የሰጡት ምላሽ እርሳቸውንና መንግስታቸውን አስመልክቶ በተለያየ አቅጣጫ እየተባለ ያለውን እንደሚረዱ ያመለከቱበት ነው። በአዲስ አበባው ሚሊኒየም አዳራሽ ንግግር ባደረጉበት ወቅት ህብረተሰቡ በእርሳቸው አስተዳደር ላይ ተስፋ መሰነቁን እንደሚያውቁ ጠቁመው ነበር። በባህር ዳር ስብሰባ ላይ ለተገኙት የእኚህ የሃይማኖት መሪና የሌሎችም ተሳታፊዎች ጥያቄ ምላሽ የሰጡት ደግሞ ንግግሮቻቸው ገና ወደ ተግባር እንዳልተቀየሩ የሚያስቡ ወገኖች መኖራቸውን ጠንቅቀው እንደሚያውቁ በመግለጽና ያ ትክክል አለመሆኑን በማብራራት ነው። ለእናንተ አጠናመልሰው እንደዛ ሚሉ ስላሉ በመንገድ እንዲሰሙ፣ ይህ መንግስት ንግግር አሳምሮ ወሬ አሳምሮ ተግባር የለውም ብሎ የሚያስቡ አትሳሳቱ። ጠዋት የምንናገረው ማታ እየጻፍን ጠዋት ደግሞ

ልማት ድርጅቶች አካባቢ ችግር አለ ምናምን አለ ሲባል፣ ከርሞ ለማስተካከል የተወሰደው እርምጃ ተግባር ነው። ተግባር ነው። እንዴት አይነት መራራ ተግባር ያለፍበት ያሉታል። እና እንደው ዝም ብሎ የመጣውን ሁሉ እያራከስን የመጣው የተደረገውን ሁሉ እያወዳደቅን ለመሄድ የምናስብ ከሆነ ያው በየተራ ቅድም አባ እንዳሉት ኦርቶዶክስን ማራከስ ወይም ማዋደቅ፣ ስርን መርሳት፣ መሰረትን መርሳት እንዳሉት

የተለያዩ የኅብረተሰብ ክፍሎችና በተለያዩ ጎራዎች የተሰለፉ ኢትዮጵያውያን አዲሱ ጠቅላይ ሚኒስትር ለውጥ እንደሚያመጡ ያደረባቸውን ተስፋ በተለያየ መንገድ እየገለጹ ይገኛሉ። ይህ ደግሞ እያንዳንዱ እንቅስቃሴያቸው በትኩረት እንዲጤን፣ እርሳቸው አገሪቱን መምራት ከጀመሩ በኋላ ያጋጠሙ ችግሮች ሳይቀሩ በቅርበት እንዲቆጠሩ ምክንያት ሆኗል። የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር ዶክተር መረራ ጉዲና እንደሚሉት አዲሱ ጠቅላይ ሚኒስትር ከመጡ በኋላ የተገደሉና የታሰሩ ሰዎችን ቁጥር መመዝገብ የጀመሩም አልጠፉም። ይህ አስቸኳይ ጊዜ አዋጁ ግን ነገም ተነጎዳ ጠቅላይ ሚኒስትሩና ህዝቡን ሊያጋጩ የሚችል አንዳንድ እኮ የሶሻል ሚዲያ የሚችል ጉዳይ ነው። አንዳንድ የሶሻል ሚዲያዎች እኮ መቁጠር ጀምሯል። አዲሱ ጠቅላይ ሚኒስትር ስልጣን ከያዘ በኋላ ስንት ሰው ሞተ፣ አንድ ሁለት ሶስት እያሉ መቁጠር ጀምሯል። በተለይ ሐረር ላይ ለምሳሌ ሶስት ወታደሮች፣ አንድ እርጉዝ ሴት መግደላቸው፣ ትናንትም ከሐረር የመጡ ሰዎችን አጋጥሞኝ ነበር። ያደናግጣል፣ ይዘገንናል። ሐረርጌ ውስጥ ማለት ነው። አሁንም እንደዛ ሲደረግ ማለት ነው። ጠቅላይ ሚኒስትሩ በተለያዩ አጋጣሚዎች የሚሰጧቸው አስተያየቶችም በዚያው መጠን በቅርበት እየተጤኑ ይመስላል። የወልቃይትን ጉዳይ አስመልክቶ በቅርቡ መቀሌ ላይ ሰጡት የተባለው አስተያየት ከፍተኛ ትኩረት መሳቡና ቅሬታ ማስከተሉ የዚህ ማሳያ ሊሆን ይችላል። በጎንደሩ ጎሃ ሆቴል ከከተማ ነዋሪዎች ጋር በነበራቸው ውይይት ይህንን ቅሬታ ለጠቅላይ ሚኒስትሩ ከገለጹት አንዱ የወልቃይት የአማራ ማንነት ጥያቄ ኮሚቴ አባል አቶ አታላይ ዛፌ ናቸው። ክቡር ጠቅላይ ሚኒስተር አብይ አህመድ በትግራይ ክልል ሂደው የሰጡት ሀሳብ መዘርዘር አልፈልግም። ህሊናው ያውቀዋል፣ አእምሮ ያውቀዋል፣ ያዳምጦ ህዝባችንና ዓለም ያውቀዋል። ለዚህ ምላሽ እሶ ይሰጡበታል። ግን በጣም አዝነናል፣ በጣም ተጎድተናል፣ አልቅሰናል። ወንድ ልጅ ተንበርክኮ ያለቀሰበት ዘመን ቢባል አሁን ነው። ጠቅላይ ሚኒስትር አብይ አህመድ ለዚህ ጥያቄ ምላሽ የሰጡትም የጎንደር ህዝብ እንዳኮረፈኝ ተነግሮኛል በማለት ጭምር ነው። ስለዚህ የወልቃይትን ጉዳይ ማየት ያለብን ኮሚቴውም እንዳይሰጋ፣ ህዝቡም እንዳይሰጋ ለአማራ ህዝብ የተለየ ጥያቄ መሆን የለበትም ህገ መንግስቱ፣ እንደዚህ አይነት ጥያቄዎች ለማስተናገድ በቂ አቅም ስላለው በህግ አግባብ የሚታይና የሚመለስ እንደሆነ አስባችሁ፣ ሁሉም ነገር በሰላማዊ መንገድ በንግግር ሊፈታ እንደሚችል አምናችሁ በሰላም መንፈስ መነጋገር አለብን። ትግራይ ላይ ሄደህ ወልቃይት ስላልክ ጎንደር ህዝብ አቁፏል ብቴ ሊቀየማል ለይ ነበር እንኳን መቀየም ይቆነጥጠኛል እንጂ ጎንደር ህዝብ ይቀየማል ብዬ አልቀርም ብዬ ነው የመጣሁት። ጠቅላይ ሚኒስትሩ ለጎንደር ከተማ ነዋሪዎች የሰጡትን ምላሽ በቴሌቪዥን የተከታተሉ አንዳንድ የባህር ዳር ከተማ ነዋሪዎች ደግሞ ምላሹ እንደገና እንዲጤን አሳስበዋል። የወልቃይት ማንነት ጉዳይ እንደ በህግ አግባብ ይፈታል ሲሉ ትናንትና በቲቪ የተከታተልኩት አለ። ጎንደር ላይም ተጠይቆ ጥያቄው ተነስቶ፣ ይሄ ለብዙ ኢትዮጵያዊ ህዝብ፣ አማራ ክልል ህዝብ እየተዋጠለት አይመስለኝም። እንደ እኔ ክቡር ጠቅላይ ሚኒስትር ሊያሰምሩበት ይገባል። በዚሁ በአማራ ክልል ያለውን የማንነት ጥያቄ ከወልቃይትም ሰፋ አድርገው ያብራሩ ነበሩ። በዚህ 25 ዓመት ውስጥ በ1983 ይህ ህዝብ ወካይ በማጣቱ የአማራ ህዝብ የሚወክል ባለመሉ በ1984 በነበረው የክልል አከላለስ ስነ ስርዓት በገፍና ይህ ህገ መንግስታዊ በሆነ መንገድ በኃይል የአማራ ታሪካዊ ርስቶችና ለመሬቶች እንዲነጠቁ ተደርገዋል። መውሰድ እንችላለን። ወልቃይት፣ ሁመራ፣ ጠገሬ፣ የጠለምት በሁሉ ክፍለ ሀገር ውስጥ የነበሩ ሰፊ ለም መሬቶች፣ የራያና ያዘጎ፣ የኮረም መሬቶች ጥንታዊና ታሪካዊ የአማራ ግዛቶች ናቸው። ታሪክ ማንበብ፣ ታሪክ ማገላበጥ እንችላለን። ስለዚህ አሁንም ይህ ህዝብ እንደ ህዝብ ይቀጥል ከተባለ ይች ሀገር እንደ ሀገር ትቀጥል ከተባለች የአማራ ህዝብ ማንነቱ መከበር አለበት። የአማራ ታሪካዊ መሬቶች ወደ ህዝቡ መመለስ አለበት። ከዚህ በመቀጠል የማለሰው አማራንን በማለታቸው ብቻ ፍትህ በመጠየቃቸው ብቻ፣ ዲሞክራሲ በመጠየቃቸው ብቻ አማራ ስለሆኑ ብቻ ወንጀለኛ ሆኖ በየሀገሪቱ እስር ቤት በጎንደር በባህርዳር በብር ሸለቆ በሸዋሮቢት በቃሊት የሚገኙ ምርጥ የአማራ ልጆች በአስቸኳይ መለቀቅ አለ። በተለይ ከወልቃይት ጋር በተያያዘ በተነሳው ጥያቄ ላይ አስተያየት የሰጡት ጠቅላይ ሚኒስትሩ ምላሽ የሚያገኘው በህግና በህገ መንግስቱ መሰረት ነው ብለዋል። ህገ መንግስቱ በቂ መስፈርት አስቀምጧል። አሁንም በህግና በህግ ብቻ ይመለሳል እንደ በየሄድንበት እያወጅን የምንከለክለው የምንሰጠው ተደርጎ ባይወሰድ። ህግ አለ፣ ስርዓት አለ። ህግ እንዳይጣስ ሰዎች እንዳይጎሳቆሉ ፍላጎቶቻቸውን በረብሽ ደን በመቃባት ሳይሆን በሰላማዊ መንገድ እንዲያነሱ መንግስትም ትፈት ሰጥቶ እንዲያደምጣቸው በህግ ምላሽ እንዲያገኙ የሚል ምክር፣ ጠቃሚ ምክር። ከዛ የዘለለው ግን በአንድ ጀንበር እንደሚሆን ባይታሰብ። ትናንት ጎንደር የመለስኩት ነው መልሱ ማለት ነው። ስለ አነሳችሁ ጋር ነው እንጂ መመለስ አልነበረብኝም መልሱ። የትኛውም ሰው ይሁን ኦሮሚያ ያለው አማራ የሚሆን ትግራይ ያለው አማራ የሚሆን ሶማሌ ክልል በጣም ብዙ አማሮች አሉ፣ ነገራችን ላይ እዛም ያሉ አማሮች ይሆኑ እዚህም ያሉ ኦሮሞዎች እንደሆኑ አብረው ነው ሲችሉ፣ አብረው እንዲችሉ አይሆንልንም፣ ደግሞ ማንነት አለን ካሉ ጥያቄያቸውን በህግ አግባብ እየጠየቁ ምላሽ እያገኙ፣ የእናንተ ሀሳብና ምክር መሆን ያለበት ህጉ በተጻፈው ልክ የሰዎችን ፍላጎትና ጥያቄ እንዲያስተናግድ ክትትል ይደረግበት። በልማት ያለባቸው በዛ አግባብ ካልሄደ ብዙ ጥያቄኛል። የጎንደርና የባህር ዳር ከተማ ነዋሪዎች ተወካዮች ከጠቅላይ ሚኒስትሩ ጋር ባደረጉት ውይይት በተለይ ከልማትና ከመልካም አስተዳደር ጋር የተያያዙትን ጨምሮ ሌሎች በርካታ ጥያቄዎችን አንስተዋል። ከጠቅላይ ሚኒስትር ዶክተር አብይ አህመድ ቀጣይ መዳረሻዎች አንዷ የደቡብ ብሔር ብሔረሰቦችና ህዝቦች ክልል መዲና ሐዋሳ መሆኗን ምንጮች ለአሜሪካ ድምፅ ገልጸዋል። ይህ የደቡብ ኢትዮጵያ ጉብኝት ታዲያ የንጹሐን ህይወት በጠፋበትና በሺዎች በተፈናቀሉበት ግጭት ማግስት የሚካሄድ ነው። በደቡቡ ጌዲዮ ዞንና በኦሮሚያው ምዕራብ ጉጂ ዞን መካከል የተፈጠረው ግጭት መቋጫ አላገኘም። እናም ነገ ለቀድሞው ጠቅላይ ሚኒስትር ኃይለማርያም ደሳለኝ በብሔራዊ ቤተ መንግሥት በሚካሄደው የምስጋናና የሽኝት ሥነ ሥርዓት ላይ የሚገኙት ዶክተር አብይ አህመድ ለሌላ ወሳኝ ጉዞ ዝግጅት የሚጀምሩት ወዲያውኑ ነው። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። ራርጋቢናቪኦኤሽን ጋቢናላሻንላሻንላሻንልናገና ላሻንልጋጋቱጋጋቱየምትከታተሉት ጋቢና ቪኦኤ ነው። ስርጭታችንን በ1431 መካከለኛ ሞገድ ታገኛላችሁ። ሙዚቃን ጋብዛችሁ توتر الشوت توتر الشوت توتر الشوت قبل حاده وخاصه ان تتفاهم تتفاهمتي قبل حالك خلصت تتفاهمت تتفاهمت صبر I'm a harder, i a لا لا من እየተከታተላችሁ የምትገኙት ጋቢና ቪኦኤ ነው። ወደሚቀጥለው ዘገባችን እናልፋለን። በዛሬው ዕለት በአምቦ ከተማ የሚገኙ የአንደኛ ደረጃና የሁለተኛ ደረጃ መሰናዶ ትምህርት ቤት ተማሪዎች አስቸኳይ ጊዜ አዋጁ እንዲነሳና የታሰሩ ተማሪዎች እንዲፈቱ በተቃውሞ ሰልፍ መጠየቃቸውን ለአሜሪካ ድምጽ ገልጸዋል። ሰልፉ በሰላማዊ መንገድ መጠናቀቁን ገልጸው የከተማው አስተዳደር ጥያቄውን ለሚመለከተው አካል እንደሚያስተላልፉላቸው እንደነገሯቸውም ተናግረዋል። ጽዮን ግርማ ሁለት የአምቦ ከተማ ወጣቶችን ስለ ሁኔታው አነጋግራለች። ጠቅላይ ሚኒስትር አብይ አህመድ ስልጣን ከያዙ በኋላ ሁለተኛ የጉብኝት ከተማቸው አድርገዋት በነበሩት አምቦ ከተማ የታሰሩ ጓደኞቻቸው እንዲፈቱ የጠየቁ ተማሪዎች ዛሬ አደባባይ ወጥተው እንደነበር ያነጋገር ናቸው። ሁለት ወጣቶች ገልጸዋል። አምቦ ከተማ ከገባ አንድ አመት የሆነውና ስሙ እንዳይጠቀስ የጠየቀ የአምቦ ዩኒቨርሲቲ ተማሪ መሆኑን የገለጸልኝ ወጣት የተማሪዎቹ ጥያቄ የታሰሩ ይፈቱና አስቸኳይ ጊዜ አዋጁ ይነሳ የሚል ነበር ብሏል። ማምሻውን በስልክ አነጋግሬው ነበር። በጣሙ የነበረው ዛሬ ሁለተኛ ደረጃ ትምህርት ቤት እና ሪፓራቶሪ ላይ ነበር። ሰናዶ ትምህርት ቤቱ ውስጥ ነው የነበረው ወይስ ከትምህርት ቤቱ ውጭ ነበር? ቤት ውስጥ ነበር የጀመረው ያው ወደ ውጭ ወጥቶ ነው ተቃውሞ እያሰሙ የነበሩት መንገድ ላይ። ስንት ሰዓት ላይ ነው ትምህርት ቤት ውስጥ የተጀመረው? ጠዋት ነበር ትምህርት ቤት ውስጥ ተሰብስቦ ከዛ ውስጥ ወጥቶ ነው አንድ ላይ ከግጅ ውስጥ እንደዚያ የጀመሩት ምና ነው ከሁለት ሰዓት በኋላ። ከስንት ትምህርት ቤት ሶስት ትምህርት ቤት። ከዛ በኋላ ወዴት ሄዱ? ያው እንደዛው ከትምህርት ቤት እንደወጡ ወደ አስፋልቱ ከተማው ነበር የወጡት እና አስፋልቱ ላይ ተቃውሟቸውን እያሰሙ ነበር። ምንድን ነው ሲያሰሙ የነበረው ተቃውሞ? ተቃውሞውን ሲያሰሙ የነበሩት አንደኛው ኮማንድ ፖስቱ ይነሳልን፣ ያለ አግባብ የታሰሩ ልጆችም ኮማንድ ፖስት ስም የታሰሩ ልጆችም ይፈቱልን፣ ደግሞ ደግሞ አሁንም ሌላውን እየፈታችሁ ሌላውን እየደበቃችሁ ታስሩት፣ ታፍሩት፣ ድራማ ይቁም የሚል ነገር ነው። መፈክር ይዘው ነበር እና ከስር እየተቀባበሉ መንግስት አሁን የሄደ አገሪቷን መጎብኘቱን ትቶ ወደ ስራው ገብቶ ስራውን ይስራልን በሙያሌ ላይ በፍንዳታ ምክንያት የኦሮሞ ህዝብ እየሞቱ ያለውንም እንትንም ሁሉንም አንድ ላይ እያሰሙ በድምጽ እየተቃወሙ ነበር። ተማሪዎቹን የተቀላቀላቸው ሌላ አካል አለ? የከተማው ነዋሪ አለ ወይስ ተማሪዎቹ ብቻ ነበሩ? ለምን ያህል እስ ቆየ? ይሄንን ተቃውሞ እያሰሙ ያው ተማሪዎቹ ከግቢው ወጥቶ ስለነበር ከተማ ላይ ሙሉ ህዝቡም ከነሱ ጋው ስለሚቆም ያው አንድ ላይ እያሰሙ ነው ማለት ይቻላል። ለምን ያህል ሰዓት ቆየ? ቢያንስ ሁለት ሰዓት ከምናምን ሲወጡ እስከ አራት ሰዓት ምናምን እንዲሁ ነበረ። ከተማ ውስጥ ማለት ነው። በኮማንድ ፖስት ስር ነው ያለው ሀገሪቱ እና እንደዚህ አይነት ተቃውሞ ደግሞ ኮማንድ ፖስቱ ይከለክላል። እዛ በቆዩበት ሰዓት የከለከላቸው ወይም እንዲፈተኑ ያደረጋቸው አካል አለ የለም? በዛን ሰዓት እና እንደሰማ ነው ደግሞ ያው እነሱ ተቃውሞ ሲጀምሩ ሀገር ከተማ ውስጥ የነበሩ ወታደሮችን ወደ ሰንቀሌ እንዳያሸሻቸውና እነሱ ለብዛ እንደወሰዷቸውን የሰማ ነው። በምን ተበተኑ ተማሪዎቹ? መጨረሻ ላይ ተቃውሞ ሁሉ ሙሉ ለሙሉ አሰምቶ ከአሁን በኋላ በኮማንድ ፖስት ሰበብ ምናምን የታሰሩ እዚህ የአምቦ ልጆችም አሉ እና እነሱ ተምሮ ሁሉን ድረስ ጥላት አንገባም ብሎ ነበር የተበተኑት ንዘዛን ሰ ስለዚህ አሁን በርዷል። አሁን ምንም የለም። ምንም የእንቅስቃሴም አልነበረም፣ የጸጥታም ችግር አልነበረም፣ ምንም አልነበረም። በቃ መጨረሻ ላይ ወደ መጨረሻ አካባቢ የኦሮሚያ ፖሊስ አድማ በታኝ መጣም እና ወዲያውኑ እዛው ከተማውን እንዲሁ ዞር ዞር ብሎ በእግር ምናምን መቆጣጠር ጀመሩ እንጂ ምንም የጸጥታ ኃይል ምናምን አልነበሩም። እዛዛ ይሄንን ነገር የቀሰቀሰ ያስተባበረ ልጆቹ ተማሪዎቹ እንዲወጡ ያደረገ አካል አለ ወይም የተጠራ ተቃውሞ? ኧረ እነሱን ህዝቡ ተማሪው ለራሱ ተቃውሞ ነው እንጂ የወጣው እነሱን የሚያደርግ እንትን የለም። ከኋላ አንድ ሌላ ወጣት የከተማ ነዋሪም አነጋግሬ ነበር። በጠዋቱ ወደ አንድ ሰዓት ተኩል ምናምን አካባቢ ነው የጠዋት ተማሪዎቹ የሚገቡበት ሰዓት ማለት ነው እና ሁሉም ትምህርት ቤቶች ነበሩ ወይም ተቃውሞ ያነሱት ማለት ነው እና ሁሉም ተማሪ ኤሌመንተሪም አርቀለም ሁለተኛ ደረጃ ፕሪፓራቶሪም አልቀረም እኙ በሙሉ አንድ ላይ ተሰብስቦ ነበር። ይህ ነገር የተደረገው የት ነው ያደረጉት? ይህ ሀይስኩሎቹ ላይ ነበረ። ከዋናው ፕሪፓራቶሪ የመጡት ሌሎች ኤሌሜንታሪዎችም ነበሩ። ብዙ ዘጠነኛ አስረኛ ክፍል ብዙ ሀይ ስኩሎች አሉ አምቦ ውስጥ፣ እና በጥኑ ሁኔታው ቀድሞ ነበረ ነገር የተሰራበት እና ብዙ ከሁ ዘጠነኛ አስረኛ ከሀያ በላይ የሚሆኑ ተማሪዎች ብቻ የታሰሩበት ሁኔታ ነው ያለው አምቦ ከተማ ውስጥ ማለት ነው። ማለት ምማሩ ቢያንስ አስረኛ ሰው አስር አስራ ሁለተኛ ክፍል የሚወስዱ ማለት ነው እና ከትምህርት ቤት ወጥተው ሁለት አንድ ሰዓት ተኩል ላይ ቀጥታ ወደ ዞን ፖሊስ እና ወደ አስተዳደሩ ወደ ዞን አስተዳደር ነው የሄዱት ተማሪዎቹ ማለት ነው። በሰላማዊ ሰልፍ ወጥቶ ነው እዛ ሄዶ ጥያቄያቸውን አቅርቦ ይህን ጥያቄያችን በተገቢውና በጊዜ የማመለሱልን ከሆነ ምናምን ብሎ ነው። ምንድን ነው ያቀረቡት ጥያቄ? ጥያቄዎቹ ብዙ ናቸው። መጀመሪያ ተማሪዎቻችን፣ የእኛ ጓደኞች፣ የክላስ ተማሪዎቻችን ይፈቱልን አሉ። ሁለተኛ ኮማንድ ፖስቱ ይነሳልን አሉ። በተጨማሪ የስሩ ሁኔታ ላይ ሁሉም የኦሮሞ የታሰሩ የኦሮሞ እስረኞች፣ ፖለቲካ እስረኞች ይፈቱልን ነው። ግድያ ይቁም፣ ሞያሌ ላይ እየተደረገ ያለው ጭፍጨፋ ቁም እየተባለ ነው። ሁሉ ጥያቄ ነው ያቀረቡት ማለት ነው። ተማሪዎቹ ጥያቄያቸውን ያቀረቡት ጽፈው ነው ወይስ በቃል በተቃውሞ ድምጻቸውን ያሰሙት በምንድን ነው? ጽፈው ሳይሆን ተማሪዎቹ ሆን ብሎ ነው በተደራጀ ሁኔታ ነው ነገር የተደረገው። ቀጥታ ዞን ፖሊስ ነው የሄዱት። ይህ ጥያቄያቸውን ትቀበላላችሁ ወይስ አትቀበሉም በማለት ነው ቀጥታ የጠየቁት ማለት ነው። የዞን አስተዳደር ኮማንደሮቹ ነበሩ። የዞን ኮማንደሮች ማለት ፖሊሶቹ እና ጥያቄ ኔ ሁሉ ወደ ስምንት ሰባት ምን አሁን የነገርኩሽን ጥያቄ ጠይቆ እነሱም ወደ የምመለከተው አካላት እናሳልሳለን ምናምን ብሎ ነው ተማሪዎቹ መልስ ሰጡትና ከዛ ተማሪዎችም በአጭር ጊዜ እንጠብቃለን ብሎ ነው ተማሪዎች ና የከ ከተማ አስተዳዳሪዎቹ የተለያዩት ማለት ነው። በአጋጣሚ የመጣ አይደለም ማለት ሆን ብሎ የሰሩበት የተቀናጀ ጥያቄ ነው ይሄ ነገር ማለት ነው። አንዱ የተማሪ አንዱ የምታሰርበት ምክንያት የለም ዲሞክራሲ ከተባለ ሁሉም አብሮ የሚማር ሁሉም አብሮ ወጥቶ በሰላም ይግባ ነው። በሰላም ሀገር ላይ ኮማንድ ፖስት አውጆ ምንም ዜጋው ጋው ተራረብት ምክንያት የለም በማለት ነው የኛው ነገር ተነገረው ማለት ነው። ተማሪዎቹ የተደራጁ የታሰበበትና የተቀናጀ ነው እያልክ ነው። ማን ነው ያሰበበት? ማን ያቀናቸው? እንዴትስ ነው የተቀናቸው ስልሽ አሁን ይሄ ነገር ማለት ነው አሁን ብዙ ተማሪዎች አሉ እነ ብልጹማ ማነ ብዙ አሁን በእጅ አልያዝኩም፣ ስማችሁ እነ አልሳን ፍቃዱ የሚባሉ የክላስ ተማሪዎቹ በሙሉ ማለት ነው። ልንገር እና ይሄ ነገር ይሰማዋል። ለተማሪ የተቀናጀ ስልሽ እንጠይቀው፣ ለወንድሞቻችን ለክላስ ሜት ተማሪዎቻችን እንጠይቅ፣ መፍትያቸውን እንጠይቅ። ለምንድነ ተብ ያለ ምክንያት ለምንድነ የታሰሩት በምል ነው የተቀናጀ ስልሽ ማለት ነው። ወተን እንጠይቃቸው፣ ያሰሩት እነህ ስለሆነ ለምንድነ ያሰሩት ብለን እንጠይቅ፣ በማለት ተማሪዎቹ የጠየቁት ማለት ነው። ወጥቶ አሁን የጠራቸው ልጆች የታሰሩ ተማሪዎች ናቸው ማለት ነው። ተማሪዎች ናቸው። ተማሪዎች ናቸው። የከተማ ነዋሪዎቹም አሉ። ወጣቶቹም ባ ወጣቶቹም አለ። እነሱ ወጣት የተባለ ነገር በአይን ማየት አይፈልጉም። ወጣ የከተማ ነዋሪዎቹም አሉ። የታሰሩት በአምቦ ውስጥ ብቻ ማለት ነው። በአሁኑ በአሁኑ በመጠቆም የድሮ ፖለቲክ ሚኒስትሮችን በአሁኑ ብቻ የታሰሩት ነፍስ ናቸው። ተማሪዎችም የከተማ ወጣቶችም አሉ ያለምንም ምክንያት ማለት ነው። ለምን ያህል ሰአት ቆየ? ተቃውመው አንድ ሰአት ተኩል ጀምሮ እስከ አራት ሰዓት ነው ተጠናቀቀው። ከዛ ተማሪዎቹ በሰላማዊ መንገድ ነው ጥያቄያቸውን ጠይቀው ለአጭር ጊዜ ውስጥ መልስ እንፈልጋለን ብሎ ነው በሰላማዊ መንገድ የተላለፈው። ማለት ለጊዜው ከአንድ ሰዓት እስከ አራት ሰዓት መሀል መንገዱን ተዘግቶ ነበር። እንቅስቃሴ ምን ምን አልነበረም። በዚህ ሁኔታ ነው የተጠናቀቀው ማለት ነው። ማንም መኪናም አልተንቀሳቀሰም። ከአንድ ሰዓት ተኩል ወምድ አራት ሰዓት ማለት ጥያቄያቸውን በደምብ ተጠይቆ በአንድ ወቅት ሰላማዊ በሆነ መንገድ ማለት ነው። የኦሮሚያ ክልል የኮሚኒኬሽን ጉዳዮችም ሆነ የአምቦ ከተማ አስተዳደር ኃላፊዎችን በጉዳዩ ላይ ምላሽ እንዲሰጡን በስልክ አግኝተን ለማነጋገር ከፍተኛ ጥረት አድርገን ልኮቻቸው ስለማይነሱ አልተሳካልንም። በሌላ በኩል ጠቅላይ ሚኒስትር አብይ አህመድ በኢትዮጵያ የተከሰቱትን አጠቃላይ ችግሮች ለመፍታት ጊዜ እንደሚያስፈልግ በተለያዩ መድረኮች ላይ ከህዝብ ጋር ባደረጉት ውይይት ሲናገሩ እየተሰሙ ነው። ለአሜሪካ ድምጽ ጽዮን ግርማ፣ ዋሽንግተን ዲሲ የአሜሪካ ድምጽ ሬዲዮ ለናንተ በጥንቃቄ ተመርጠው የተዘጋጁ ዘገባዎች ከጋቢና ቪኦኤ ከሰኞ እስከ አርብ ከምሽቱ ሁለት ሰዓት ጀምሮ ለ30 ደቂቃ ወቅታዊ ዜናዎችን፣ አዝናኝ ዘገባዎችን፣ አዳዲስ ኢትዮጵያዊ ሙዚቃዎችና ወጣቶችን የተመለከቱ ልዩ ልዩ ዘገባዎችን ይዞ ይጠብቃችኋል። በቀጥታ በናይል ሳትና በአጭር ሞገድ 19ና 25 ሜትር ባንድ በ12110 እና በ15580 ኪሎ ኸርዝ ታገኙናላችሁ። ከምሽቱ ሁለት ሰዓት እስከ 2 ሰዓት ተኩል በፌስቡክ ቀጥታ ስርጭትም ጭምር አት ቪኦኤ አማሐሪክ ላይ እንገኛለን። ዝግጅቶቻችን በድጋሚ ለማድመጥ በሳተላይት ከምሽቱ 12 ሰዓት እስከ አስራ ሁለት ሰዓት ተኩል እንዲሁም ከአንድ ሰዓት እስከ አንድ ሰዓት ተኩል ታገኙናላችሁ። ጋቢና ቪኦኤ የአዲሱ ትውልድ ድምፅ። ኑ እንወያይ፣ እንመካከር፣ እንማማር፣ አብረን ካድማስ እንሻገር። እንግዲህ የዛሬው የጋቢና ጉዟችን በዚሁ ተጠናቋል። ፌስቡክ አቶ የአማሪክ ላይ አስተያየቶቻቸውን እንቀበላለን። ሀሽታግ ጋቢና ቪኦኤም በመጠቀም በትዊተርም በፌስቡክም አስተያየቶቻቸውን ስጡን። ስናስተናግዳቸው ያመሸነው መስታወት አድራጋውና ኖክ ሰማ ጊዜርነን ጉዟችሁ የሰመረ ይሁን እያልን የምንሰናበተው ፕሮግራማችንን ከመራልን ከሞክቤሊያ በሮጋ በመሆን ነው። መልካም ምሽት። መልካም ምሽት። कौन राडियो सकरिकी